ስለ አድዋ ፓን አፍሪካን ዩኒቨርሲቲ ግንባታ ለመነጋገር የተጠራ ስብሰባ አዲስ አበባ ሸራተን ሆቴል ጥር ሰባት ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በተገኙበት ተከናውኗል። የአድዋ ፓን አፍሪካን ዩኒቨርሲቲ የህንጻ ስራ እንደሚጀመርና የኢትዮጵያ መንግስት ሁለት መቶ ሚሊዮን ብር ለግንባታው እንዳበረከተ በጉባኤው ወቅት ተገልጿል። ፓን አፍሪካን ዩኒቨርሲቲ ምስረታ አስተባባሪ ኮሚቴ አባል የሆኑት ዶክተር አየለ በከሬ ባለፈው ሰኞ ስለ ጉባኤው ማስረዳታቸው ይታወሳል። በመቀለ ዩኒቨርስቲ በቅርስ ጥናት ትምህርት ክፍል ተባባሪ ፕሮፌሰሩ ዶክተር አየለን ያነጋገረቻቸው የአፍሪካ ነክ ርዕሶች አዘጋጅ አዳነች ፍሳዬ ነች። የዩኒቨርስቲው ግንባታ ሲጠናቀቅ በምን አይነት የትምህርት ዘርፎች ላይ እንደሚያተኩር ዶክተር አየለ በማብራራት ይጀምራሉ። በሰብአዊነት ሂማኒቲስ የሚባለው እና ኢንፎርሜሽን ቴክኖሎጂ ወይም ደግሞ የመረጃ ቴክኖሎጂ በእነሱ ነው የምንጀምረው። ሲጀመርም በመጀመሪያ ድህረ ምረቃ ፕሮግራም የሚሆነው ማለት የመጀመሪያ ዲግሪ ሳይሆን የሁለተኛ ወይም የሶስተኛ ዲግሪ የሚሰጥበት እንዲያውም ሶስተኛ ዲግሪውን ካገኙ በኋላ ጥልቅ ምርመራ ለማድረግ የሚፈልጉ ሰዎች በእነሱ ነው የምንጀምረው እና መጀመሪያም ህንጻውም ሲሰራ ይሄ ማዕከል አይልበት የሚችልበት ትልቅ ላይብረሪ እንፈጥራለን። ፓን አፍሪካን ላይብረሪ ይፈጠራል። እንግዲህ ይሄ ፓን አፍሪካን ላይብራሪ ምንድን ነው? የአፍሪካውያንን ጥቅም የሚያንጸባርቅ ላይብራሪ ይከፈታል ማለት ነው። እና ከዛ ቀስ በቀስ ግን ለመጀመሪያ ዲግሪም ይሰጣል፣ የሚሰጡትን ፊልዶች ይጨምራሉ ማለት ነው። ግን ለመጀመሪያ ጊዜ የምናደርገው ምንድን ነው፣ በታሪክ በፓን አፍሪካን ታሪክ፣ በፓን አፍሪካን ባህል፣ በፓን አፍሪካን ኢኮኖሚክስ ፖለቲክስ፣ ኢኮኖሚና ፖለቲካዊ ትኩረት ያለው ከሪኩላም ነው የሚዘጋጀው ማለት ነው። እንደጠቀስኩት ከሁለት ወር በኋላ ከሶስት ወር በኋላ አለም አቀፍ ጉባኤ እናደርጋለን እና እነዛ አለም አቀፍ ጉባኤ የምንጋብዛቸው በዚህ አካባቢ ብዙ ሙያ ያላቸው ስለሆኑ በተለይም ይሄ ከሪኩለሙን በደንብ እንድናዳብር በዝርዝር እንድናወጣ የሚያግዙን ሰዎች ነው የምንጋብዘው ማለት ነው እንግዲህ ይህንን ዩኒቨርሲቲ ለመገንባት እና ስራውን ለማንቀሳቀስ የሚያስችለው ገንዘብ ከየት ይገኛል ያው ቅድም እንደጠቀስኩት ሲድ ወይም ደግሞ የጥንስስ ገንዘብ በዚህ አመት መንግስት ሁለት መቶ ሚሊዮን ብር መድቧል እና እንግዲህ በሚቀጥለው ዙር ምንድን ነው የሚደረገው ማለት ነው። ያ አንደኛ የመንግስት እርዳታ ይቀጥላል። ሁለተኛ ያልጠቀስኩት ምንድን ነው፣ የአፍሪካ ህብረት አምና ባደረገው ስብሰባ ላይ ይህ ዩኒቨርሲቲ መቋቋሙን ደግፎታል። ሙሉ በሙሉ ድምፅ ደግፎታል ማለት ነው። የዛ ድጋፍ ማግኘት ደግሞ ከተለያዩ ከዓለም አቀፍ ድርጅቶች የተባበሩት መንግስታትንም ጨምሮ እርዳታ የመጠየቅ ወይም ደግሞ የገንዘብ ለመጠየቅ በተለይም ደግሞ አንዳንድ የአፍሪካን እድገትን በቀና የሚሹ ድርጅቶች፣ መንግስታት ፈንዲንግ መጠየቅ የሚያስችል ሁኔታ እናመቻቻለን ማለት ነው። እንቅስቃሴውን ተቋሙን እድገቱን የሚደግፉ ባለሀብቶችም አስተዋጽኦ ሊያደርጉ ይችላሉ ማለት ነው። በተለይም ዲያስፖራ ያሉት ሀብታም የሆኑ አፍሪካውያን ይሄንን ነገር በቀና መንፈስ አይተው ድጋፍ ይሰጡናል ብለን እንገምታለን። ሚያዝያ ላይ ኮርኔል ዩኒቨርሲቲ ጉባኤ አድርጎ ነበረ። አንድ የታወቁ መምህር ቁረታ ሲወጡ ከአፍሪካን ስተዲስ እኔ ዛ ሄጄ ተሳትፌ ነበረ እና ይሄንን የፓን አፍሪካን ዩኒቨርሲቲ ሀሳብ አቅርቤ ነበረ እና በጣም እጅግ ደስ በሚያሰኝ ሁኔታ ነው የተቀበሉት። እና ይሄ ዩኒቨርሲቲ መቋቋሙ ትልቅ ድጋፍ አለው። ገንዘብን ማዋጣቱ የሚቻል ነው ብለን እናስባለን። መጀመሪያ መንግስት፣ ከዛ አፍሪካ ህብረት፣ ከዛ የተባበሩት መንግስታት፣ በተለይ ስካንዲኒቪያን ካንትሪስ እና ሌሎችም የአፍሪካን ሀብታሞችን አፕሮች እናደረጋለን ማለት ነው ገንዘቡ ለመሰብሰብ የፓን አፍሪካን ዩኒቨርሲቲ መመስረት ለአንድነትም አንደምታ አለው ብለው ነበር እና ይህን ቢያብራሩልን። ዘንግቸው ነበረ። ማስታወስሽ እጅግ በጣም ጥሩ ነው። እንግዲህ አሁን መገንዘብ ያለብን ምንድን ነው፣ የክተት አዋጅ አፄ ምኒልክ ያወጀው ህዝቡ የውጭ ጠላት መጥቷል ሀገርህን ሊደፍርም ነጻነትህን ሊነቅህ መጥቷል፣ ክተት አዋጅ የምትችል በሙሉ ተነሳ ተብሎ ሲባል አንድ ሳይቀር እያለበት ህዝቡ ያንን ክተት አዋጅ ተቀብሎ፣ እንግዲህ ከአዲስ አበባ አድዋ ሁለት ወር ነው የፈጀባቸው ጉዞ። ከዛ በኋላ ደግሞ ወደ ጦርነቱ ቦታ መሄድ። ጦርነቱ እንግዲህ ሁላችንም እንደምናውቀው አድዋ ብቻ አይደለም የተደረገው። መጀመሪያ አምባላጄ ላይ፣ ከዛም በፊት ጦርነቶች አለ፣ ኮአቲት አለ፣ እንደ ለመጥቀስ ያህል ነው። አምባላጄ ላይ ድል አድርገዋል ኢትዮጵያኖች። ከዛ ቀጥሎ ደግሞ መቀሌ ላይ እንዳ ኢየሱስ የሚባለው ቦታ ላይም እንዲሁ ድል አድርገዋል። በመጨረሻ እንግዲህ የማወላዳው ውድል የተገኘው አድዋ ላይ ነው። እና እዛ አድዋ ላይ የተዋጉት እነማን ናቸው? ያንን ውጊያ የመሩት ጀነራሎች እነማን ናቸው በምንልበት ጊዜ ኢትዮጵያ ውስጥ ያሉት ብሔረሰቦች በሙሉ ተሳትፈዋል። የቀረ የለም። እዛ ላይ መስዋዕትነት ከፍለዋል። አሁን እዛ የምናገኘው አንዱ እንዳስቀመጠው አጥንታቸው ነው እና ዋናው ቁም ነገር ከዛ የምንማረው ምንድን ነው? በአንድነት ተሰልፈው ያንን ጠላት ድል ሊያደርጉ ችለዋል እና ያን ድል ያደረጉትን አሁን ለእድገታችን ለሕብረታችን አብረን ተሳስበን ወደፊት መቀጠል አለብን እንጂ እርስ በርሳችን የምንጋጭበት ምሳሌ አይደለም። ቅራኔዎችን ቢኖሩ ቅራኔዎቹን ወደ ጎን አድርገው ያንን ጠላት ድል በመምታት አዲሲቱ ኢትዮጵያን ፈጥረዋል እና ያቺ አዲሲቱ ኢትዮጵያ ለእኛ አስተላልፈዋል። የእኛ ተግባር ደግሞ ያንን ታሪክ የበለጠ እየተገነዘብ ነው ወደ አንድነት፣ ወደ ብሔራዊ አንድነት ብሔራዊ አንድነትን ለማጎልበት እና ለማበልፀግ መጠቀም የሚኖርብን ይመስለኛል። እንግዲህ አድዋም የተመረጠው በዛ ምክንያት ነው። እሽ እንግዲህ ዶክተር አየለ በከሬ አሁን ወደ ማገባደድ ነን ና እስካሁን ያልተናገሩት ለማለት የሚፈልጉት ነገር ካለ ለማለት የሚፈልገው ምንድን ነው? ይህ ዩኒቨርሲቲ የሚቋቋመው ዩኒቨርሲቲ የሁላችንም ነው። ይህም ኢትዮጵያ ውስጥ ያለውን አፍሪካ ውስጥ ያለውን በውጭም በዲያስፖራ በተለይ አሜሪካም አውሮፓም ያለውን ሁሉንም የሚመለከት ነው። ሁላችንም እንድንሳተፍ እጋብዛለሁ። መሳተፍ ደግሞ ይኖርብናል። ባለቤትነት የሁላችንም ነው እና ያንን ማስረገጥ ይኖርብናል የሚል መልእክት ለማስተላለፍ እወዳለሁ። እሺ እንግዲህ ዶክተር አየለ በከሬ ለሰጡን ማብራሪያ በጣም እናመሰግናለን።